በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የስራ ረዳት ሚኒስትር ታም ማሊኖውስኪ ዛሬ አዲስ አበባ ላይ ከኢትዮጵያ ባለስልጣናት ጋር ተወያይተዋል። ይህንኑ ውይይታቸውን ሲከታተል የዋለውን ዘጋቢያችንን እስክንድር ፍሬውን በስልክ አግኝቸዋለሁ። እንደምናመሸ እስክንድር። እንደምን አመሸህ ሰለሞን። እግዚአብሔር ይመስገን። ቀደም ሲል እንደተገለጸው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትሩ ከኢትዮጵያ ባለስልጣናት ጋር ዛሬ አድርገው የነበረውን ግንኙነትና ውይይት ተከታትላል። እንደውም አንተ ረዳት የውጭ ጉዳይ ሚኒስትሩ ማምሻውን አግኝተህ አነጋገርሃቸው እንደነበረም ሰምቻለሁ። እና ለመሆኑ ምንድን ነበር የዚህ የጉብኝታቸው ዓላማ? እንግዲህ ሰለሞን የጉብኝታቸው ዓላማ ረዳት የውጭ ጉዳይ ሚኒስትሩ እንደነገሩ አመታዊ በሆነ ፕሬዚዳንት ኦባማ ኢትዮጵያን በጎበኙበት ወቅት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በተነጋገሩባቸው ግልጽ ጉዳዮች ላይ ተመስርተን ውይይት አድርገናል ብለዋል። ከኢትዮጵያ ባለስልጣናት ጋር እንግዲህ ቶም ማሊኖውስኪ አሁን ማምሻውን እንደነገሩኝ ከሆነ እናም በአንድ በኩል ፕሬዚዳንቱ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ባደረጉት ውይይት መነሻነት ከዛ የቀጠሉ ውይይቶችን እንዳካሄዱ፣ ነገር ግን ይህ ውይይት ግን ከዚህ በፊትም ይካሄድ የነበረ እና በየአመቱ በኢትዮጵያና በአሜሪካ መንግስታት መካከል በሰብአዊ መብት፣ በዲሞክራሲ ጉዳይ ላይ አተኩሮ የሚካሄድ ምክክር መሆኑን ነው የገለጹት። የኢትዮጵያ ጉብኝታቸውን አሁን ማምሻውን አጠናቀዋል። ወደ ሌሎች አፍሪካ ሀገሮች ነው የሚጓዙት። ሰለማ ምንድን ነበር የውይይታቸው መንፈስ የሚመስለው የባለስልጣናቱ እንግዲህ ደርሳቸው እንዳሉት ከሆነ በዚህ ውይይት ከወቅታዊው የኦሮሚያ ጉዳይ ጀምሮ እስከተለያዩ ርዕሰ ጉዳዮችን አንስተዋል። በተለይ የኦሮሚያን ጉዳይ በተመለከተ በመሬት አጠቃቀም፣ በሙስና፣ በመልካም አስተዳደር እጦት ምክንያት በሕዝቡ ውስጥ ተገቢ የሆነ ብሶትና ቅሬታ መኖሩን መንግስት ማመኑ በራሱ አንድ ጠቃሚ እርምጃ ነው ብለዋል የአሜሪካው ረዳት የውጭ ጉዳይ ሚኒስትር። ነገር ግን መንግስት እነዚህን ጉዳዮች እስኪፈታ ጊዜ ይወስዳል። የሚያሳስበን ነገርም እስከዚያ ድረስ መንግስት ከህዝቡ ጋር መተማመን መፍጠር የመቻሉ ጉዳይ ነው። በዚያም ላይ እንዲሰራና ተግባራዊ እርምጃዎች እንዲወስድ እንጠብቃለን ብለዋል። ሰለሞን እስክንድር አመሰግናለሁ። ነገ ዘርዘር አድርገህ ይዘህልን ትቀርባለህ ብለን እንጠብቃለን። በጣም አመሰግናለሁ። አመሰግናለሁ ሰለሞን። ረዳት ሚኒስትሩ ማልኖውስኪ ነገ ረቡዕና ሐሙስ ሩዋንዳን እንደሚጎበኙ ተገልጿል። በዚያ ከመንግስቱ ባለስልጣናትና ከሲቪል ማህበረሰብ ድርጅቶች ጋር ስለ መገናኛ ብዙኃን ነጻነት፣ መንግስታዊ ያልሆኑ ድርጅቶችን ቁጥጥር አስመልክቶ ይወያያሉ። በአካባቢ ክልላዊ ጉዳዮች ላይ ያተኮረ ውይይትም የሚያካሂዱ መሆኑ ታውቋል። አርብ ወደ ቡሩንዲ ነው የሚያመሩት። የመንግስቱን ባለስልጣናት በሀገሪቱ ተፈጽሟል በተባለው የሰብአዊ መብት ረገጣዎች ጉዳይ በአስቸኳይ ነጻ ምርመራ ማካሄድ አስፈላጊ መሆኑን አንስተው ይወያያሉ ተብሏል። የዩናይትድ ስቴትሱ ረዳት የውጭ ጉዳይ ሚኒስትር ታም ማሊኖስኪ ከፊታችን ቅዳሜ አንስተው ደግሞ እስከ ሳምንት ረቡዕ ድረስ በኬንያ ጉብኝት ያደርጋሉ። በቆይታቸው ከመንግስት ባለስልጣናት፣ ከጸጥታ ኃይሎች ሹማምንት፣ ከፓርላማ አባላት፣ ከሲቪል ማህበረሰብ ተሟጋቾች እንዲሁም ከሃይማኖት መሪዎች ጋር ተገናኝተው እንደሚወያዩ ተጠቁሟል። ንቁና አቅም ያለው ሲቪል ማህበረሰብ እንዲሁም የህግ የበላይነትን አስፈላጊነት የሰብአዊ መብት ከበሬታና የጸጥታ ጥበቃ የሚገናኙበትን መስቀልኛ ጨምሮ ስፋት ባላቸው ጉዳዮች ላይ የሚያነጋግሯቸው መሆኑን መግለጫ አውስተዋል። በተጨማሪም በኬንያ መልካም አስተዳደር ና ጸረ ሙስና ጥረቶችን ለማጎልበት በሁለቱ ሀገሮች መካከል በፕሬዝደንት ባራክ ኦባማ ጉብኝት ወቅት የተደረሰው የጋራ ስምምነት ተግባራዊነት ያለበትን ደረጃ አስመልክቶ ይነጋገራሉ ተብሏል።